ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ 23 2008 ዓ ምት፣ ፕሮግራሙን ጀመረ። ወጣቱ በአልኮል በጫት በሽሻ በመጥፎ ነገር ከደነዘዘ ሀገሬን ኢትዮጵያን ወደፊት ማን የሚረከባል? ማን የኢትዮጵያ ተረካቢ ትውልድ? ለዚህ ጉዳይ ሕዝብም መንግሥትም ማሰብ አለባት። አቶ ብሸት ወርቅ አልማሁ ከ50 ዓመት በላይ የማስታወቂያ ልምድ አላቸው። መጠጥ ወጣቶችን ይጎዳል ብለው ስለሚያምኑ በዚህን ያህል የሥራ ዘመናቸው አንድም የአልኮል ማስታወቂያ ሰርተው እንደማያውቁ ይናገራሉ። ከሆነ ተብሎ የአልኮል መጠጥ ማስታወቂያዎች እንዲሁም የሚመስሉት ከአስራ ስምንት ዓመት በታች ላሉ ልጆች የተዘጋጀ ነው። ምክንያቱም አይምሮ ያለው ሰውና የእነዚህን የመጠጥ ማስታወቂያዎች የሚያዋቂ አዋቂ የሚባለው እርካታን በመጠጦች ውስጥ እንደሌለ ማንም ያውቃል። በማኅበራዊ ሚዲያ አሌክስ አብርሃም በሚለው ስሙ በተለይም ፌስቡክ ላይ በተከታታይ በሚያቀርባቸው ጽሑፎች ይታወቃል። የጽሑፍ ሥራዎቹን የያዙ ሁለት መጽሐፍት አሳትሟል። ሁለት የግጥም መጽሐፍትም አሉት። የአልኮል መጠጥ ማስታወቂያዎች ገደብ አለመደረጉ ትውልድን ይጎዳል ሲል ይከራከራል። ሌሎች ሁለት እንግዶችም አሉን። አንዱም የልማት ስነ መጣኔ ሀብት፣ ሌላውም የሕግ ባለሙያዎች ናቸው። ከዜናው ቀጥሎ ይቀርባሉ። ጽዮን ግርማ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ደቡብ ኢትዮጵያ ውስጥ በሚገኘው ከአዲስ አበባ 350 ኪሎ ሜትር ላይ ያለው ዲላ ዩኒቨርሲቲ በደረሰ የእጅ ቦምብ ሁለት ተማሪዎች ሞቱ፣ ሌሎች ስድስት ቆሰሉ። ፖሊስ ይህን የገለጠው ጥቃቱ የደረሰው ባለፈው ሐሙስ ማታ መሆኑንም በመግለጥ ነው። እጅጉ ሽፈራው የተባሉ የከተማዋ ፖሊስ ባለስልጣን ለመንግስታዊ የኢትዮጵያ ዜና አገልግሎት እንዳስታወቁት ከተጎዱት ስድስት ተማሪዎች መካከል አራቱ በብርቱ የቆሰሉ ናቸው። ቁጥራቸው በውል ያልታወቀ ተጠርጣሪዎችም በቁጥጥር ስር ውለዋል ተብሏል። የአፍሪቃ ህብረት አባላት የሆኑ 250 የኢትዮጵያ ወታደሮች ወደ ደቡባዊቷ ስትራቴጂካዊት የሶማሊያ ከተማ ኪሲማዮ መሰማራታቸው ገለጠ። እነዚኞቹ ቀዳሚ የኢትዮጵያ ሰራዊት ትናንት አርብ ነው ኪሲማዮ የገቡት። ከሶማሊያዊ የቪኦኤ አገልግሎት ጋር ቃለ ምልልስ ያደረጉት የጁባላንድ አስተዳደር ምክትል ፕሬዚዳንት አብዱ ካድር ሀጂ ሞሐመድ የአፍሪካ ህብረት ሚሽን አካል የሆኑት የኢትዮጵያውያኑ ወታደሮች ኪሲማዮ መድረሳቸውን አረጋግጠዋል። በሶማሊያ በአፍሪካ ህብረት ሚሽን ውስጥ የኡጋንዳ፣ የቡሩንዲ፣ የጅቡቲና የኢትዮጵያ ወታደሮች ይገኛሉ። የኢትዮጵያ ወታደሮች በአፍሪካ ህብረት የሰላም ጥበቃ ተግባር ውስጥ በኦፊሴል የተቀላቀሉት እንደ አውሮፓ አቆጣጠር ጥር 22 2014 መሆኑ ይታወቃል። በሌላ የሶማሊያ ዜና ዋና ከተማዋ መቀዲሾ ውስጥ ራሱን በራሱ ያጋየ አንድ አጥፍቶ ጠፊ ባደረሰው አደጋ ቢያንስ ሁለት ሰዎች ሞቱ። አጥፍቶ ጠፊው ዛሬ ቅዳሜ ይህን ጥቃት ያደረሰው ጋዜጠኞችና የመንግስት ባለሥልጣናት በሚያዘወትሩት አንድ ሆቴል ውስጥ ነው። አንድ የቪኦኤ ጋዜጠኛ እንዳስረዳው አደጋው በትክክል የደረሰው በሞቃዲሾው የፕሬዚዳንቱ መኖሪያ አጠገብ ባለው ቪሌጅ በተሰኘ ምግብ ቤት ውስጥ ነው። ታጣቂው ከራሱ ሌላ አንድ ሰው ገድሎ ሌሎች ቢያንስ አራት አቁስሏል። አጥፍቶ ጠፊው ፍንዳታውን ለማድረስ ሲታገል ያዩ በርካታ ጋዜጠኞች ከሆቴሉ ሸሽተው ያመለጡ መሆናቸው ታውቋል ተገልጿል። ቪሌጅ ሬስቶራንት ከሶስት ዓመታት በፊትም ተመሳሳይ ጥቃት ደርሶበት አንዴ አስራ አምስት በሌላ ጊዜ ደግሞ አራት ሰዎች እንደሞቱ አይዘነጋም። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በኢራን የሚደገፈውን የሁጢ ሽምቅ ተዋጊዎች ቡድን የመን ውስጥ ሲፋለም የነበረው ሳውዲ መራሹ ጣምራ ጦር ባለፈው ወር የተደረሰውና በተደጋጋሚ ሲጣስ የነበረው የተኩስ አቁም ስምምነት መፍረሱን አስታወቀ። የሳውዲ ዜና አገልግሎት ዛሬ ቅዳሜ እንዳስታወቀው ስምምነቱ ከዛሬ ዕለቱ ማለት ቅዳሜ ጀምሮ መፍረሱን ጣምራው ጦር ይፋ አድርጓል። የተኩስ አቁሙ ውል እንደ አውሮፓ ቆጣ አጣጠር ባለፈው ታኅሣሥ 15 ነበረ። ጣምራው ጦር ላለፉት ዘጠኝ ወራት የቦምብ ድብደባ ካካሄደ በኋላ የተደረሰው። ነገር ግን በየቀኑ ማለት ይቻላል በሁለታቸውም በኩል የተኩስ አቁም ሲጣስ እንደነበር አይዘነጋም። ሳውዲ አረቢያ 47 ሰዎችን በሞት ቀጣች። ይህም በርካታ ቁጥር ያላቸውን የሽብር ተጠርጣሪዎች የሞት ፍርድ ሲያገኛቸው በዛች ሀገር ከ30 ዓመት ወዲህ የመጀመሪያ መሆኑ ነው። ዛሬ ቅዳሜ ከተገደሉት አብዛኛዎቹ ከአልቃይዳ ጋር ግንኙነት ያላቸው መሆናቸውም ተገልጧል። ከእነዚሁ መካከል ከሁለት የሳውዲ ዜጎች ሌላ አንድ የቻድ ሌሎች ደግሞ ግብጻውያን ናቸው ተብሏል። በመጨረሻም የእስራኤል ፖሊሶች ትናንት አርብ ቴል አቪቭ አካባቢ ተኩስ ከፍቶ ሁለት ሰዎች የገደለውንና ሌሎች በዚሁ ጥቃት ሶስት ያቆሰለውን ታጣቂ እያፈላለጉ መሆናቸው ታውቋል። አደጋው በደረሰበት አቅራቢያ በሚገኝ አንድ ሱቅ የተገኘ መረጃም እንዳለ የፖሊስ ጥቆማ ያመለክታል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎሄርትዝ በ22 ሜትር ባንድ በ13865 ኪሎሄርትዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታኅሣሥ 23 2008 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የአልኮሆልና መጠጥ አምራች ኩባንያዎች ፊታቸውን ወደ ኢትዮጵያ ገበያ የማዞራቸው ምክንያት ምንድን ነው? የእነዚህ አምራች ኩባንያዎች መበራከትን ተከትሎ በየከተማው የሚደረገው የማስታወቂያ ብዛት ገደቡ እስከ ምን ድረስ ነው? ዕድሜያቸው ከ ሀያ አንድ ዓመት በታች ሆነ ወጣቶችን በተመለከተ ቢራን ጨምሮ በኢትዮጵያ የአልኮሆል መጠጥ ማስታወቂያ ሕግ ምን ይላል? ሕጉስ ምን ያህል ይከበራል? ፂዮን ግርማ ሰሞኑን ለአዲሱ ስርጭታችን ጋቢና ያሰናዳችው ተከታዩ ዘገባ በተለያዩ ዘርፎች የተሰማሩ ባለሙያዎችን ሐሳቦችና መረጃዎችን አካቷል። ወደ ዝግጅቱ ቢራን ጨምሮ የአልኮል መጠጥ አምራች የውጭ ኩባንያዎች እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ እያዞሩ ነው። ለዚህ ገበያ ከተመረጡት አገሮች ደግሞ ኢትዮጵያ አንዷ የሆነች ትመስላለች። ከጥቂት ዓመታት ወዲህ በርካታ የአልኮል መጠጥ አምራች ድርጅቶች በከፍተኛ ፉክክር ወደ ገበያ እየገቡ ነው። በ2014ና በ2015 በዓለም ባንክ በወጣ መረጃ መሰረት ወደ ኢትዮጵያ ፊታቸውን ካደረጉ የውጭ ኢንቨስትመንት ውስጥ ወደ 80 ከመቶ የሚሆነው የመጠጥ ኢንዱስትሪ እንደሚይዘው ይገልጻል። እነዚህ ኩባንያዎች ፊታቸውን ወደ ኢትዮጵያ የማዞራቸው ምክንያት ምንድን ነው የሚለውን ጥያቄ ለማብራራት የልማት ስነ ምጣኔ ሀብት ወይም የዴቨሎፕመንት ኢኮኖሚክስ ባለሙያ የሆነው ብስራት ተሾመን ጠይቄው ነበር። የቢራ ፋብሪካዎችም ሆኑ የአልኮል ፋብሪካዎች የሚያዩት ቢዝነስ ነው። የዓለም ክፍሎች ላይ መልቲናሽናል ካምፓኒዎች ናቸው። የት ያዋጣናል፣ የት ያከስረናል የሚለውን እያሰቡ ስለሆነ ነው የሚሰሩት። ወደ ኢትዮጵያ እየመጡ ይገኛሉ። ይህም ሊሆን የቻለው ደግሞ ትልልቆቹ የዓለም አቀፍ ተቋማት እንደ ዓለም ባንክና አይ ኤም ኤፍ የመሳሰሉት የኢትዮጵያን የኢኮኖሚ እድገት ከመንግስት በሚያገኙት መረጃ መሰረት ፐብሊክ ሲያደርጉ የሚወጡ ቁጥሮች ላይ እጅግ ከፍተኛ የሆነ በአለም ላይ አንደኛ፣ ሁለተኛ፣ አራተኛ፣ አምስተኛ የሚባል አይነት የእድገት መጠን ምጣኔ እየታየ ስለሆነ ይህንንም ቁጭ ብለው የሚያዩት እነዚህ ቢራ ፋብሪካዎች ይሄ ያለ እንደዚህ አይነት ክፍት የሆነ ኢኮኖሚ እድገት እየታየበት ያለ ቦታ ላይ መሀከለኛ ገቢ ያላቸው ሰዎች ቁጥር መጨመሩ አይቀርም በሚል አሳምሽን፣ እንዲሁም ያም በቁጥር ይደገፋል በሚል አሳምሽን ወደ ኢትዮጵያ እየመጡ መጨረሻ ላይ ያው ትርፍን ነው የሚያዩት። ስለዚህ ትርፋቸውን ለጋ ወደ ኢትዮጵያ በስፋት እየገቡ ይገኛሉ። አሁንም ስራ በደንብ የጀመሩ አሉ። የዚህን የገበያ ክፍተት በተመለከተ የአልኮል ተጠቃሚዎችን ቁጥር በአንዳንድ ቦታዎች ታትመው የወጡ ጥናቶችን በመጥቀስ የኢትዮጵያም ምን እንደሚመስል የገለጸው ብስራት አፍሪካ ውስጥ ያሉ የአልኮል ኮንሳምፕሽኖችን ፐብሊሽ ሲደረጉ የምናያቸው አሉ። ለምሳሌ በደቡብ አፍሪካ ሳውዝ አፍሪካ ውስጥ አሁን አስራ አንድ ነጥብ አምስት ሊትር በአመት ፐርካፒታ ኮንሳምሽን ነው የሚባለው በኢኮኖሚክሱ አስራ ነጥብ አምስት ሊትር በአመት አካባቢ የደቡብ አፍሪካ ህዝብ ይጠቀማል አልኮሎችን የተለያዩ አልኮሎችን ነው ቢራ ብቻ አይደለም የኢትዮጵያን መተን ደግሞ ስናየው ወደ አራት ነጥብ ሶስት ወይም አራት ሊትር አካባቢ በአመት አልኮል ኢትዮጵያ ውስጥ ጥቅም ላይ ይውላል። በአንድ ሰው ተብሎ ይገመታል። ይህ ማለት ግን የተለካው ነው ወይም ሜዥር የተደረገው ነው መሀል ከተማ ላይ እንደዚህ ትልልቆቹ ከተሞች ላይ ያለው ነው እንጂ ገጠሮች ገባ ብለን ደግሞ በየቤቱ የሚጠመቀውን አልኮል ለምሳሌ እንደዚህ አረቄ ምናምኖች ያጠቃልለ ቁጥር አይደለም። ስለዚህ አሁን ከአራት ወይም አራት ነጥብ ሶስት ሊትር በአመት በአንድ ሰው ተነስቶ ሌሎቹ የአፍሪካ ሀገሮች የደረሱበት አስራ ምናምን አስራ አንድ አስር ሊትር ድረስ ክፍት የሆነ የገበያ ኦፖርቹኒቲ እነዚህ የቢራ ፋብሪካዎች እያዩ ስለሆነ ይሄንን ለመጠቀም ሲሉ ነው ወደ ኢትዮጵያ እየመጡ ያሉት ብዬ ገምታለሁ። በአጠቃላይ እንደ ብስራት የባለሙያ ማብራሪያ እነዚህ ግዙፍ ኩባንያዎች ወደ አፍሪካ ብሎም ወደ ኢትዮጵያ ፊታቸውን የማዞራቸው ምክንያት ኢትዮጵያ ውስጥ መጠጥ የሚጠጣው በአነስተኛ መልኩ በመሆኑ የጠጪዎችን ቁጥር በማበራከት የገበያውን ዘርፍ ለማስፋፋት ይመስላል። የዚህም የኢንቨስትመንት ዘርፍ በኢትዮጵያ መስፋፋትን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደብ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል የሚከራከሩ አሉ። በተለይ በማንኛውም እድሜ ክልል ላይ ላሉ ሰዎች መጠጥ እንደ ልብ ገዝቶ ለመጠጣት መንገዱ ለተመቻቸላቸው አሁን በአጭር ጊዜ እንኳን ባይሆን ወደፊት ትውልድን ለማምከን ከፍተኛ አስተዋጽኦ ያበረክታል ይላሉ። ለመሆኑ በኢትዮጵያ ቢራን ጨምሮ የአልኮል መጠጥ ማስታወቂያ ሕግ ምን ይላል? ሕጉስ ምን ያህል ይከበራል? ለሚሉት ጥያቄዎች ማብራሪያ የሚሰጠው የሕግ ባለሙያው አቶ ቁምላቸው ዳኜ ነው ኮል መጠንን በሚመለከት የተቀመጠ ገደባል ይህ ማስታወቂያ አዋጁ ላይ ሰባት ሀምሳ ዘጠኝ ሁለት ሺ አራት የሚባለው ማስታወቂያ አዋጁ ላይ የአልኮል መጠኑ ከአስራ ሁለት በመቶ በላይ የሆነ ማስታወቅ ማናቸውም መጠን የሚመለከት ማስታወቂያ ከውጭ ማስታወቂያ ና ዕለታዊና ሳምንታዊ ከሆነ ጋዜጣና ና መጽሄት በስተቀር በሌሎች ማስታወቂያ ማሰራጫ መንገዶች ሊሰራጭ አይችልም የሚል ክልከላ ያስቀምጣል። ይሄ በአዋጅ አንቀጽ ሀያ ስድስት ንዑስ አንቀጽ አንድ ላይ የተመለከተ ነው። እንደዚሁም እንዲህ አይነት ከአስራ ሁለት በመቶ በላይ የአልኮል መጠን ያላቸው መጠጦች በኤሌክትሮኒክ ስክሪን በድምጽ ማጉያ በድምጽ ካሴት ወይም በሌላ በምስል ና በድምጽ የሚሰራጭ የውጭ ማስታወቂያ ማሰራጨት ክልክል ነው ይላል። ስለዚህ ከአስራ ሁለት በመቶ በታች የአልኮል መጠን ያላቸውን ማስታወቂያዎች የተመለከተ ግን ጨርሶ እንዳይተላለፉ የተደረገ ክልከላ የለም። ይልቁንም እንዲህ አይነት ከአስራሁለት ከቦቱ በታች ያላቸው የአልኮል መጠጥ ማስታወቂያዎች በዚሁ በማስታወቂያ አዋጁ አንቀጽ ሀያ ስድስት ንዑስ ቁጥር ሶስት መሰረት የሚያስተላልፉት መልእክት ላይ ነው ክልከላ ወይም ገደብ የሚደረገው። ለምሳሌ ማናቸውም የአልኮል መጠጥ ቢሆን የአልኮል መጠጡን መውሰድ ለጤና ተስማሚ እንደሆነ፣ ግላዊ ወይም ማህበራዊ ስኬትን እንደሚያስከትል፣ የተሻለ ስነ ልቦናዊ ወይም አካላዊ ብቃት እንደሚያስገኝ ወይም ፈዋሽ እንደሆነ የሚገልጽ ወይም በተደጋጋሚ ወይም ከልክ በላይ እንዲጠጣ የሚገፋፋ ሆነው ወይም ከአልኮል ሱስ መጠበቅን ማለት የሚያጣጥል ወይም የሚቃወም ከሆነ እንዲሁም አካለ መጠን ያልደረሰ ልጅ ላይ ትኩረት የሚያደርግ ወይም አካለ መጠን ያልደረሰ ልጅ የማስታወቂያ ተዋናይ አድርጎ የሚጠቀም ወይም ሌላ መሰል መልእክት የሚያስተላለፍ መሆን የለበትም ይላል። እንዲሁም ማንኛውም የአልኮልና የውጭ መጠጥ ማስታወቂያ ከልጆች መዋያ ማዕከል፣ ከትምህርት ቤት፣ ከሕክምና ወይም ታሪካዊ ተቋም ከሲኒማ ቤት፣ ከቲያትር ቤት ወይም ከስቴዲየም በመቶ ሜትር ራዲየስ ውስጥ እንዲቀመጥ መደረግ የለበትም ነው የሚለው የማስታወቂያ አዋጁ። ስለዚህ ይዘትን በተመለከተ ቅድም እንዳልኩት ያለ አብሶሉት ምን ለሆነ ክልከል አለ። በተጨማሪ ደግሞ ማስታወቂያን ይዘት በተመለከተ ደግሞ አሁን ያስቀመጥኳቸው ገደቦች አሉ። እነኝን ገደቦች ተላልፎ ማስታወቂያ እንዲወጣ ማንኛውም ሰው ከብር አስር ሺህ በማያንስ እና ከብር መቶ ሺህ በማይበልጥ የገንዘብ መቀጮ እንደሚቀጣ እንደዚሁ የማስታወቂያ አዋጁ አንቀጽ ሰላሳ አራት ንዑስ አንቀጽ አንድ ላይ ይደነግጋል። እድሜው 21 ዓመት ያልደረሰን ሰው በተመለከተ መጠጥ ስለሚገዛበትና ሻጩም ስለሚሸጥበት ሁኔታ በግልጽ የተቀመጠ ክልከላ ወይም ሕግ ባይኖርም በወረቀቱ ላይ ያለውን አዋጅ በተመለከተ ግን የተቀመጠውን ሕግ ማነው ተከታትሎ ማስፈጸም ያለበት አካል ለሚለው ጥያቄ አቶ ቁምላቸው ሲመልስ ይህን አዋጅ ዋናው የሚያስፈጽመው አካል ኢትዮጵያ ብሮድካስት ባለስልጣን ነው። ይህም በአዋጁ ላይ በግልጽ ተደንግጎ የሚገኝ ነገር ነው። ስለዚህ ኢትዮጵያ ብሮድካስት ባለስልጣን ይህም በማስፈጸም ረገድ በሁለት አይነት መንገድ እንዲያከናውን የሚጠበቀው አንደኛው፣ ማስታወቂያዎች በተለይ በቴሌቪዥንና በሬዲዮ የሚተላለፉ ማስታወቂያዎች፣ በጋዜጣ የሚተላለፉ ማስታወቂያዎችን ጭምር የብሮድካስት ባለስልጣን የመፍቀድ እና የመከልከል ኃላፊነት አለበት። ስለዚህ የማስታወቂያውን ሕግ ጥሰው ሲገኙ ማስታወቂያዎችን እንዳይተላለፉ ማገድ ይችላል። በተግባርም በሌሎች ጉዳዮች ከአልኮል ውጭ በሆኑ ጉዳዮች ያገዳል። በሁለተኛ ደረጃ ይህን ሕግ ጥሰው የተገኙ ሰዎች የወንጀል ቅጣት የሚያገኛቸው ስለሆነ ጉዳዩን አጣርቶ ለአቃቤ ሕግ ማስተላለፍ በማስተላለፍና አቃቤ ሕግ ክስ መስርቶባቸው ፍርድ ቤት በወንጀል እንዲቀጡ ማድረግ ነው። ነገር ግን በተግባር እንደምናየው ይህ ነገር በደንብ ሲፈጸም ተግባራዊ ሲሆን አናይም። እንደማስታውሰው፣ ለምሳሌ በስቴዲየም ውስጥ እንደውም አንዳንድ አልኮል መጠጦች ማስታወቂያዎች በትልቁ ተሰቅለው የሚገኙ ይመስለኛል። የተጫዋች ማሊያዎች ጭምር በቢራ አምራች ፋብሪካዎች ወይም በቢራ አምራች ኩባንያዎች ስፖንሰር የሚደረጉበት የሚተዋወቁበትም ጭምር ሁኔታ ያለ ነው የሚመስለው እና አፈጻጸሙ ላይ ከፍ ያለ ችግር ያለ ይመስላል። የሚሰቀሉ የውጭ ማስታወቂያችን በተመለከተ ማዘጋጃ ቤቶች እንደዚሁ ኃላፊነት አለባቸው። ማዘጋጃ ቤቶች መፍቀድ አለባቸው። መስከፍርቱን ክፍያ አለ እና ያን በሚፈቅዱበት ጊዜ ከህግ አንጻር የማይቀር ነው መሆናቸውን የመረጋገጥ ግዴታ አለባቸው። ስለዚህ የውጭ ማስታወቂያችን በተመለከተ በሁለቱም ወገን ሼርድ ነው ኃላፊነቱ ማለት ይቻላል። ባደጉት ሀገራት ማንኛውም እድሜው ከ21 ዓመት በታች የሆነ የአልኮል መጠጥ ገዝቶ መጠጣት አይፈቀድለትም። በዚህ እድሜ ላይ ያለ ማንም ሰው መጠጥ ሲገዛም ሆነ በዚህ እድሜ ክልል ላይ ላለ ሰው መጠጥ ሲሸጥ የተገኘ በወንጀል ተከሶ ይቀጣል። የመጠጥ ሻጮቹም በዚህ ሲደራደሩ አይታዩም። የአልኮል መጠጥ ማስታወቂያዎችም ለአካለ መጠን ያልደረሱ ልጆች ላይ ማተኮር እንደሌለበት ይደነግጋል። ይህም ይተገበራል። በኢትዮጵያ ያለው ሁኔታ ግን ከዚህ የተለየ እንደሆነ ጉዳዩን በትኩረት የሚከታተሉ ታዛቢዎች ይናገራሉ። እድሜው ለአካለ መጠን ያልደረሰ ማንም ታዳጊ በቀላሉ ማንኛውንም መጠጥ መግዛትም ሆነ መጠጣት የሚችልበት በር ክፍት ነው። በዚህ ጉዳይ ላይ በተከታታይ በመጽሐፍ ሙግቱን በማቅረብ የሚታወቀው የፌስቡኩ አሌክስ አብርሃም ነው። አሌክስ አብርሃም ገጣሚም ነው። ዶክተር አሸብርና ሌሎች እንዲሁም ዙቤዳ የተሰኘ መጽሐፍ አሳትሟል። ሁለት የግጥም መጽሐፍትም ጸሐፊ ነው። አልኮል መጠጥ በየትኛውም እድሜ ክልል ላለ ሰው ጎጂ እንደሆነ ይገልጻል። የአልኮል መጠጥ ከጥቅሙ ጉዳቱ በሚል ሚዛን የሚቀመጥ ነገር እንኳን እንዳልሆነ የሚናገረው አሌክስ፣ ይህም ሆኖ እያለ አሁን በኢትዮጵያ በርካታ የመጠጥ ፋብሪካዎች መሰረታቸውን እየተከሉ መሆናቸውን ይናገራል። ይህን ጉዳይ በተመለከተ ከአሌክስ አብርሃም ጋር ቆይታ አድርጌ ነበር። አሌክስ አብርሃም እንግዲህ አንባቢዎች በሚያውቁ ስምህ አሌክስ አብርሃም እንድጠቀም ጠይቀኛልና እኔም ይህንኑ እጠቀማለሁ። ለዛሬ መወያ ጉዳያችን እንዲሆን አንተ ጋር ያስደወለኝ ምክንያት የአልኮል መጠጦች ማስታወቂያና የወጣቶች የወደፊት እጣ ፋንታ የሚል ነው። በሌላ አካባቢ ቢራን ጨምሮ ማንኛውንም የአልኮል መጠጥ እድሜው ሀያ አንድ አመት ያልደረሰ ሰው እንዲገዛም እንዲጠጣም አይፈቀድለትም። እድሜው ሀያ አንድ አመት ላልደረሰ ሰው ማንም ሰው መጠጥ ለመሸጥ አይዳፈርም ምክንያቱም ሸጦን ቢገኝ ከፍተኛ ቅጣት ስለሚጠብቀው ይፈራል። ከዚህ ህግ በተጨማሪም እድሜያቸው ከሀያ አንድ አመት በታች የሆኑ ወጣቶች ላይ ትኩረት በማድረግ ማስታወቂያ ማስነገር አይቻልም፤ ህግ ይከለክላል። በኢትዮጵያ ያለውን ሁኔታ ስናየው ግን በየትኛውም እድሜ ክልል ያለ ታዳጊ እንደ ልብ መጠጥ ገዝቶ መጠጣት የሚችልበት ሁኔታዎች ተመቻችተውለታል። እንደሚታወቀው መንደር ውስጥ ካሉ ኪዮስኮች ጀምሮ በየትኛውም ቦታ መጠጥ መሸጥ የተፈቀደ ሆኖ እያለ ከመንገድ ጀምሮ በየትኛውም ቦታ እየተደረገ ያለው የመጠጥ ማስታወቂያ በመውጣቱ በዚህ ጉዳይ ላይ በርካታ ጽሁፎችን እንደመጻፍህ እስቲ እነዚህ ነገሮች ትውልድ ላይ የሚያሳድሩት ተጽዕኖ ምንድን ነው ትላለህ? ያው እንደሚታወቀው እንግዲህ የአልኮል መጠጥ ከአስራ ስምንት ዓመት በታች ለሆኑ ብቻ ሳይሆን በየትኛውም እድሜ ላይ ላሉ ሰዎች ጠቃሚ ነው የሚል እስካሁን ድረስ ያነበብኩት ነገር የለም። ያው አልኮል በተወሰነ መጠን በሰውነታችን ውስጥ እንደዚህ ጥቅም አለው እዛ ቢባልም የአልኮል መጠጥ ባጠቃላይ ግን እኔ እስከማውቀው ድረስ ለብዙ ትዳሮች መፍረስ ምክንያት ነው። ለብዙ በተለይ ሀገራችን ላይ ለበርካታ የመኪና አደጋዎች ምክንያት ነው። ሰዎችን ከሰውነት ተራ እንዲወጡ በገንዘብ ቢሆን በሞራል ቢሆን እንዲዳሽቁ ሲያደርግ ነው የአልኮል መጠጥ የማውቀው። ይህንን የምናገረው ከየትኛውም እምነት ጋር ወይም ሌላ ነገር ጋር በተያያዘ አለ እንደ ሰብአዊ ሁነን ስናስበው የአልኮል መጠጥ እንደው ከጥቅሙ ምክንያቱ ለን የምናመዛዝ ነው፣ እንኳን አይደለም፣ ጎጂ ነው። ግልጽ ነው። ይሁንና እንደዚህም ሆኖ የአልኮል መጠጥ ፋብሪካዎች በሀገራችን ላይ በከፍተኛ ደረጃ እየተሰራጩ ነው። አሁን ባለው ሁኔታ ከውጭው ዓለም በርካታ ግዙፍ የሆኑ የአልኮል መጠጥ ፋብሪካዎች ሀገራችን ላይ እየመጡ ነው። መምጣት ብቻ አይደለም ደግሞ ቴሌቪዥን፣ ሚዲያ ሆን አጠቃላይ በመጽሄት ብድ በቴሌቪዥን፣ በሬዲዮ፣ በሌሎችም መገናኛ ብዙሀን በየቀኑ የአልኮል መጠጥ ማስታወቂያዎች ሳይሰሙ የሚውሉበት ጊዜ የለም። በአሁኑ ሰዓት በተለይ አዲስ አበባ ላይ ክፍለ ሀገር ነው። ስትሄጂ ልክ ከተማዎች መግቢያ ላይ እንኳን ደህና መጣችሁ ምነትስ ቢራ መልካም ጉዞ እንደዚህ ቢራ ስቶች ጀመርሻል። ከተማዎች ውስጥ ስትገቢ በየመቶ ሜትሮ፣ በተለይ አዲስ አበባ ውስጥ ወደ የትኛውም ማቅጣጫ ብትዞሪ የአልኮል መጠጥ ማስታወቂያዎች ናቸው የቆሙት። ያውም ታዋቂ በምንላቸው ሰዎቻችን፣ በአርቲስቶቻችን፣ በምናከብራቸው ታላላቅ በምንላቸው ሰዎቻችን በኩል ነው ይሄ ማስታወቂያ የሚነገረው። እንደምታውቀው አናኗራችን ኢትዮጵያውያን እኔ እንጃ አሁን አሁን ምናልባት የተወሰነ መኝታ ቤት ምናምን የሚባል ነገር ጀምረናል እንጂ ልጆችም ቤተሰብም አንድ ቴሌቪዥን እያየን ነው ያደግነው። አሁንም እንደዛ ነው። ሁሉም ቦታ ሆነ ተብሎ የአልኮል መጠጥ ማስታወቂያዎቹ እንደውም የሚመስሉት ከአስራ ስምንት ዓመት በታች ላሉ ልጆች የተዘጋጀ ነው። ምክንያቱም አይምሮ ያለው ሰውና እነዚህን የመጠጥ የመጠጥ ማስታወቂያዎችም አዋቂ በጣም ተራዎች እንደሆኑ የሚባለው እርካታን በመጠጦች ውስጥ እንደሌለ ማንም ያውቃል። በዚህ ሊታለሉ የሚችሉ ህጻናት ናቸው፣ ከአስራ ስምንት ዓመት በታች ያሉ ሰዎች ናቸው፣ ልጆች ናቸው። ደግሞ የአስከፊው ነገር እዚህ ጋር መናገር የምፈልገው ታዋቂ ዘፋኞቻችን የሚዘፍናቸው ዘፈኖች አሉ ህዝብ ውስጥ የሰረጹ የህዝብ ሀብት የሆኑ የህዝብ መዝሙር ዘፈን ተብሎ የመጡ የምንሰማቸው ዘፈኖች እነሱ በቢራ እና በሌሎችም የአልኮል መጠጥ ግጥም የእነሱን ጠቃሚነት የእነሱን እርካታ ሰጭነት የእነሱን መዝናኛነት በሚያትት ግጥም ተሞልተዋል እና ህጻናት ሲዘፍን ታያቸዋለች። ምንትስ ቢራ አንደኛ ምንትስ ቢራ እርካታ እንደዚህ እንደዚህ እየተባለ ሲዘፍን ታያለች እና ሙሉ ለሙሉ የእነዚህ የአልኮል መጠጥ ማስታወቂያዎች ከአስራ ስምንት ዓመት በታች ያሉ ህጻናትን እየጎዱ ነው። ምን አይነት ትውልድ እየፈጠርን ነው? እነዚህ ህጻናት ሆነ ጸብሮ እየተጠቁ ነው። በማወቅም የሚሆን ባለማወቅ። በውጭ የሚደረግ ማስታወቂያዎችን በተመለከተ የተቀመጠው አዋጅ አለ። እነዚህ ማስታወቂያዎች ሲሰቀሉም ሆነ ሲነገሩ የዚህ አዋጅ ድንጋጌ ምን ያህል የሚያከብሩ ይመስልሃል? ህጉ የማንኛውም የአልኮል መጠጥ የውጭ ማስታወቂያ ከልጆች መዋያ ማዕከል ይራቅ ከትምህርት ቤት ይህን ያህል ሜትር ራ ከሕክምና ወይም ታሪካዊ ተቋም፣ ከሲኒማ ቤት፣ ከትያትር ቤት ወይም ከስታዲየም በዚህ ሜትር ራዲየስ ውስጥ እንዲቀመጥ መደረግ የለበት ምናምንም ይለዋዣ አለ። ግን ያንን እርሽ፣ ስቴዲየም ውስጥ ስትገቢ ዙሪያውን ይሄ የምናያቸው ማስታወቂያዎች እንዳለ በመጠጥ ማስታወቂያ የተጠለቀለቁ ናቸው። ትምህርት ቤቶችን የሕጻናትን ትምህርት ቤት መዋለ ሕጻናት ስታይ መዋለ ሕጻናት በበር ላይ የመጡ ደግሞ የከለራቸው አንድ ጊዜ ካየሻቸው ከአእምሮሽ እንዳይጠፉ ነው፣ ሕጻናት አእምሮ ላይ የሚታተሙ ምን ምን በሚያክል በሚማከለም እንዳለ ከተማውን ትምህርት ቤቶችን፣ ሆስፒታሎች አካባቢ ያጥለቅልቀዋል። እንዲሁም ዘጠኝ ፋብሪካዎች ናቸው አሁን ያሉን የሚባሉት እንግዲህ እንደምንሰማው ሙሉ በሙሉ አቅማቸው እነሱ እያመረቱ ማስታወቂያም እየሰሩ አይደለም። ዘጠኝ ገና ግማሹ በግንባታ ላይ ግማሹ ምናምን ያሉ ናቸው። እንደዛም ሆኖ ግን አሁን ያሉት የማስታወቂያ እንቶች ሙሉ ለሙሉ ከተማዎችን ተቆጣጥረዋቸዋል ሙሉ ለሙሉ በሚባል ሁኔታ እና ህጻናት አይምሯቸው በጣም እየተመረዘ ነው፣ በዚህ በአልኮል መጠጥ ማስታወቂያዎች። በጣም አደገኛ አካሄድ እየሄድን ነው። ማታ ማታ ከተማ ውስጥ ብትሄጂ የታክሲዎች ከሶስት ሰዓት በኋላ በተለይ መኪናዎች እኔ እንጃ በጣም ከመጠጥ ጋር ሹፌሮች ይሸጥሻል። ስትገቢ መኪናዎች ውስጥ እንዳለ መጠጥ መጠጥ ሹፌሮችን ነው ተሳፋሪው አይደለም። የሚደርሱ አደጋ አዲስ አበባ ውስጥ በተለይ እያየ ነው ነው እና መንግስት ሌላው ነገር ሁሉ ይቅር እድሜያቸው ለዚህ እኔ በመሰረቱ አንድ ሰው እድሜው ለአልኮል መጠጥ ለመጠጣ ደርሷል የሚባልበት እድሜ አላውቅም። ከአስራ ስምንት ዓመት በላይ ክፉና ደጉን ይለያሉ ባለ ያለ ማስታወቂያዎቹ ግን ሙሉ ለሙሉ ተጽዕኖ እያሳደሩ ያሉት ከአስራ ስምንት ዓመት በታች አጉልቶች ላይ ነው። ሀሳብ ነው ያለ ይሄን ነገር በቅርብ ትከታተላለህና እስቲ የማስታወቂያዎቹ ይዘትን በተመለከተ ያስተዋልከው ወይም የታዘብከው ነገር ምንድን ነው? በምን መልኩ ነው ማስታወቂያ ውስጥ የሚነገረው የሚተላለፈው እየተላለፈ ያለው? ታሪካችንን፣ አሁን ታሪክ የምንለው ለህጻናት አሁን ታሪክ ማስተማር በጣም ከባድ እየሆነ ነው። የአድዋ ጦርነትን ከአልኮል መጠጥ ጋር ከፍ አያይዘው በቴሌቪዥን ማስታወቂያ ሲነገርበት ታያለሽ። አንድ ህጻን የአልኮል መጠጥ ጋር ታሪኩን አቀላቅሎ ካየው እንዴት ነው አስገዳጅ ህግ ምናምን የምንለው ነገር? ወይ አድዋ አብረው ጥሩ አይደለም ልንለው ወይ የአልኮል መጠጥ ጥሩ ነው ልንለው አያቀላቅሉ። ግን በጣም የሚያሳዝነው እኔ ያው እንግዲህ ጸሐፊ ነኝ እንደ ጸሐፊ እኔው ከተባል በአሁኑ ሰዓት ኪነ ጥበብ የሚባለውን ሙሉ ለሙሉ የተቆጣጠሩት የአልኮል ፋብሪካዎች ናቸው። እነሱ ከፈቀዱ ታሳትሚያለሽ፣ ስፖንሰር ከሆነች ታሳትሚያለሽ። ለማሳተም ደግሞ በቅርብ እንዳየ ነው መጽሐፍ ኦች ላይ የእነሱን የመጠጥ ምልክት ከኋላም ከፊትም የእነሱን የመጠጥ ቢራቤው ወይም ሌላ ነገር የአልኮል መጠጥ ማስታወቂያ መስራት አለብሽ። እንግዲህ እነዚህ መጽሐፎች ከአስራ ስምንት ዓመት በታች በላይ ተብሎ አይደለም የሚታተሙት፣ ሁሉም እንዳነባቸው ነው ይሆንና የመጠጥ ፋብሪካው አብረዋለን። አንድ የቴሌቪዥን ድራማ ከአስራ ስምንት አመት በታች ማየት ቅፍ ነው ምናምን አይባልም። የግራ ፋብሪካዎችም አብሮ ቴሌቪዥን ድራማው ጋር እኩል ይገባሉ። እንደውም አንዳንድ ፊልሞች ላይ አሁን ምንድን ነው የተጀመረው፣ ልክ እንደ ክርቢት ላይ ተጽፎ ማለት በስራ ምንድን ቢራ ነው የምትጠጪው ምናምን ይላል። እኔ የምጠጣ እንትን ቢራ ነው ወይም ወንዶ እንትን ቢራ ነው ብሎ ልክ እንደ ፊልሙ ታሪክ ማለት ነው፣ የመጠጥ ማስታወቂያ አብሮ መስራት። እዚህ ድረስ ተደርሷል እና ኪነ ጥበቡን ሙሉ ለሙሉ የመጠጥ ፋብሪካዎች ተቆጣጥሩታል። ታዋቂ ሰዎች የተቸገሩ ሊሆኑ ይችላሉ፣ የታመሙ ሊሆኑ ይችላሉ፣ ወይ የሆነ ነገር የሰሩ ሊሆኑ ይችላሉ። አዲስ የአልኮል መጠጥ ፋብሪካዎች ማስታወቂያ በእርዳታ ስም እነሱ ተቸግረው ይኸው የአልኮል መጠጥ ፋብሪካው ረዳቸው። ልክ የአልኮል መጠጥ ለሰዎች አዛኝ፣ ለሰዎች ተቆርቋሪ፣ ለሰዎች ሲቸገሩ በችግራቸው ደራሽ አድርጎ ማሳየት የሶሻል ሪስፖንስብሊቲያቸውን እየተወጣን ነው ለማለት ነው። ግን ሕፃናት አይምሮ ውስጥ የሚከሰተው ነገር ሌላ ነው፣ መልእክቱ ሌላ ነው። ለነገ ጠዋት በጣም በርካታ ጠጪዎችን የማፍራት ረጅም ጊዜ ቅርታ ተይዞበት እየተሰራ ያለ ነገር ነው። እንዴ ነው እንደዚህ ጥሩ ትውልድ የምናበረው? ዩኒቨርሲቲዎችን ሂጂ የትኛው እኔ ብዙ ክፍለ ሀገር ያሉ ዩኒቨርሲቲዎች ነው ያለው እንዳለ፣ ዩኒቨርሲቲዎቹ ገና እየተመሰረቱ ዙሪያቸውን የመጠጥ የጫት የአልኮል መጠጥ እንትኖች እንደጉድ ነው። ዩኒቨርሲቲዎች የሚያዘጋጇቸው ዝግጅቶች ላይ ቢራ ፋብሪካዎች ናቸው ስፖንሰሮቹ። ይሄን ነው እንግዲህ የምናየው። ስለዚህ መዋሀድ ብቻ ሳይሆን በእያንዳንዱ ቤት የግድ አስገድዶ እንደ ማስጠጣት አይነት ነገር ነው ማስታወቂያ እየተሰራ ያለው ቦታ አይለይም፣ ጊዜ አይለይም፣ የትኛውም ቦታ ነው። እድሜ አይለይም፣ እንደውም የማጓጓት ነው። በጣም ይገርምሻል። አንዳንድ የቴሌቪዥን ሾው አዘጋጆች እንደውም አይዟቸው አስራ ስምንት አመት ሲኖራችሁ ትጠጣላችሁ። ቃል በቃል ነው የምነግርሽ። ማየት ይቻላል ቴሌቪዥን ፕሮግራሞች አይ አስራ ስምንት አመት የሬዲዮ እኒ ዲጄ ምናምን እንትን የሚያስተላልፉ አስራ ስምንት አመት በታች የተከለከለ አስራ ስምንት አመት ስትደርስ ትጠጣላችሁ። በልክ ጠጥታችሁ አሽከርኩ ምን አይነት ማስታወቂያ ነው? ማንም ሰው ሰከረ የሚባሉ ደረጃ ላይ ከመድረሱ በፊት በልክታችን ነው። ከዛ የሆነ ልኩን ም ሌላው ደግሞ ጠጥቶ ከማሽከርከር ጋር የተያያዘ የሚነሳ ነገር አለ። እንደዚሁም ደግሞ በመኪና ውስጥ የሚሰጥ የመጠጥ መስተንግዶም አለ። እነዚህ ነገሮች ያለ ገደብ በተፈቀዱበት አገር የሚደረጉ የማስታወቂያ ግፊቶች የሚያስከትሉት ጉዳት ቀላል አይደለም። ከዚህ አንጻር ያስተዋልከው ነገር አለ አንተ ድራፍት ቤት በር ላይ ሁሉ መኪና የሚጠጡ ሰዎችን የሚያደርሱ ሹፌሮች ይዘውት የመጡት አይደለም። መጠጥ ቤቶች ላይ ተኮልኩሎ የምታይ ማቆሚያ መኪና ሁሉ አይኖርሽም። አንዳንድ ቦታዎች ላይ ስታይ መጠጥ ቤቶች በሙሉ በመኪና የተጥለቀለቀ ነው። መኪና ይዘው የሚሄዱ ሰዎች ናቸው ሞር የሚጠጡት። ዞሮ ዞሮ እዚህ ሀገር ላይ ሰጥጥ ማሽከርከር የሚባለው እንትን ህጉ አለ። ህግን አፈጻጸሙ አደጋ ሲደርስ ነው። ጠጥቶ ነበር፣ ጠጥቶ አልነበረም የሚባለው ከደረሰ በኋላ በዛች እኔ የሚያሳዝንን እነዚህ የራሳቸውን መኪና ይዘው የሚሄዱ ሰዎች ብቻ ማድረግ ነው። የህዝብ ትራንስፖርት ላይ ከመሸ በኋላ ዝም ብለህ ስታይ ታክሲዎች ላይ። ይህን ነገር ለማስቀረትና አሁን ያለው ስጋት እውን ሆኖ ጠጪ ትውልድ እንዳይፈጠር ምንድን ነው መደረግ ያለበት ትላለህ? ውጭ ሀገር በተለያየ እድሜ ደረጃ ላይ ያሉ ሰዎች መኖሪያ ናት። በተለያዩ እምነት ውስጥ ያሉ ሰዎች መኖሪያ ናት። በተለያየ አመለካከት ውስጥ ያሉ ሰዎች መኖሪያ ነች። ስለዚህ የሁሉም በእኩል ይከበር ካለ ቢያንስ በብሔራዊ ቴሌቪዥኖቻችን፣ በብሔራዊ ሬዲዮ እና በሌሎችም ጋዜጣና መጽሔት የመሳሰሉት ነገሮች ላይ መለን የለቀቀውን የአልኮል መጠጥ ማስታወቂያ ማስቆም ይችላል ብዬ አስባለሁ። ማስቆም በገደብ አይደለም፣ ሙሉ ለሙሉ ይሄ ህጻናትም የሚያወት ነው የአኗኗር ስታይላችንም ምናችንም ግልጽ ነው። ስለዚህ ይህንን ማስቆም ይችላል፣ ይችላል ብቻ ሳይሆን ኃላፊነትም አለበት። አንዲት ሀገር ባህሏን ወጓን ለአልኮል ማስታወቂያ አልፋ ከሰጠች ደግሞ ምን ሊከሰት እንደሚችል ማየት ነገ ከነገ ወዲያ ላይ ከሰት ይችላል፣ ግን አርቀን ካየ ነው የሚከሰተው ነገር በጣም ከባድ ነው። በዚህ የአሌክስ ሀሳብ አንጋፋው የማስታወቂያ ባለሙያ አቶ ብሸት ወርቅ አለማውም ይስማማሉ። የአልኮል መጠጥን በማስተዋወቅ ትውልድን ወደ ከፋ ተግባር አልከትም በሚል አቋማቸው በሀምሳ ዓመት የማስታወቂያ ስራ ልምድ ዘመናቸው አንድም ቀን የአልኮል መጠጥ አስተዋውቀው እንደማያውቁ ለዚህም ፈቃደኛ እንዳልሆኑ ይገልጻሉ። ወገኔን በማስታወቂያ ስራ ለእንጀራ ለዳቦ ስል ገለው አልፈልግም። በተለይም አሁን አሁን እንኳን አንሰራም እንጂ ፖስተር በስታዲየም አካባቢ፣ በህዝባዊ በዓል አካባቢ ፖስተር መለጠፍ፣ ስለ አልኮል በሬዲዮ በቴሌቪዥን መናገር፣ የሁሉ እኔም በጋዜጣ ማውጣት የምቃወመው ነገር ነው። ምክንያቱም ለእንጀራ ሲባል የሀገራችን ወጣቶች አእምሮ ማደንዘዝ የለብንም። ይሄ ነው ፕሪንሲፕሉ። ይሄ ነው ይኔ ለጥቅም ስል የወገኖችን ጤንነት መለወጥ የለብኝ፣ የወገኖችን ጤንነት መሸጥ የለብኝ፣ ክልክል ነው። እኛ ጋር አልኮል፣ ሲጋራ፣ ጫት ምናምን ይሄ ምናምን ነገር ሁሉ ክልክል ነው በኛ ድርጅት ውስጥ። በማስታወቂያ ድርጅታቸው ውስጥ የአልኮል መጠጥን ጨምሮ ከሱስ ጋር የተያያዙ ነገሮች በሙሉ ክልክል መሆናቸውንም ይናገራሉ። ወጣቱ በአልኮል በመጠጥና በጫት ውስጥ ከተዘፈቀ ኢትዮጵያ የምትባለዋን ሀገር ማን ይረከባታል ሲሉ ይጠይቃሉ። የሁኔታውን አሳሳቢነትም አያይዘው ይጠቁማሉ። አጠቃላይ አነጋገር ወጣቱ በአልኮል በጫት በሽሻ በመጥፎ ነገር ከደነዘዘ ሀገሬን ኢትዮጵያን ወደፊት ማን የሚረከባል? ማን የኢትዮጵያ ተረካቢ ትውልድ? ለዚህ ጉዳይ ሕዝብም መንግስትም ማሰብ አለባቸው። ማህበራዊ ድርጅቶችም ማሰብ አለባቸው። እኛ ማሰብ አለብን እንደ አበሻ እንደ ኢትዮጵያዊ ሎ እና ነገሩ አሳሳቢ ጉዳይ ነው። አንድ እርምጃ እንዲወሰድበት ያስፈልጋል። በእርግጥ መጠጡ ንግድ ነው። ያን ደግሞ ነግዶ ግብር የሚከፍልም አለም። ነገር ግን መጀመሪያ ሊታሰብበት የሚገባ ወጣቱ የኢትዮጵያ ተረካቢ ትውልድ ስለሆነ አይምሮ ንጹሕ ሆኖ ማደግ አለበት። ሺሻማን በቅበቅ ነው። ወየቦታው ጫት የሚባለው ነገር በተለይ ይሰበሰብና ጫት ይበላል፣ አልኮል ይጠጣል፣ ካቲካ ላይ ይጠጣል። አይምሮ ይበላሻል። ደግሞ አሉ ባልታም ወሬም ይለምዳል። ይሄ ደግሞ ከኢትዮጵያዊነት ውጪ ነው። እንዲህ እኛ እኮ አያቶቻችን፣ ቅድመ አያቶቻችን አገርን ሲጠብቁ የአገርን ወሰን ሲያካልሉ የፈረስ ሽንት እየጠጡ እኮ ነው የደፈረስ ውሃ እየጠጡ ነው እኮ ሀገራቸውን የጠበቁት። ታዲያ የዛሬ ወጣት አልኮል ከጠጣ ነገ ኢትዮጵያንስ የሚጠብቀው ማን ነው? ዳር ነበሩ። ያ ወታደሩም ኢትዮጵያዊ ነው፣ አይደለም አድርጎ ነው አለም ወታደር የሚሆነው። ስለዚህ በጣም አሳሳቢ ጉዳይ ላይ ነው የምልህ ነው

በፕሮግራሙ ላይ የተሳተፉትን ሁሉ አመሰግናለሁ ባልደረባያን፣ ሲሆን ግርማም እንዲሁ አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። በየዕለቱ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1 431 ኪሎ ኸርትዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭትም አዳምጡ። ስርጭቶቻችንን ከኦዲዮናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 6415525020፣ ለእንግሊዝና ለሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 443300102288 ናቸው። የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው። ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። የማስተናግዳችሁ ሶሎሞን አባተ ነኝ። ፕሮግራሙን እየመራች ያለችው ጽዮን ግርማ ነች። ስ ጋቢና ቪኦኤ በዚህ አዲስ ዓመት አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ይዘንላችሁ ቀርበናል። ጋቢና ቪኦኤ። የጋቢና አስተናጋጆቻችሁ ከመስታወት አራጋው ጋር እኔ ሄኖክ ሰማግዜር፣ ዲጄ ፋት ወንደ ማን ቱስ ወይም ሱራፌል ሽፈራው ይባላል። Africa's livest DJ, ጋቢና ቪኦኤን ለመከታተል በአጭር ሞገድ ላይ እንገኛለን። በአጭር ሞገድ በ60 80 እንደዚሁም ደግሞ በ1580 ሬዲዮ ናችሁን አንቴናዋን መዘዝ ታደረጉና አርጋችሁ በ60 80 1580 ላይ እንገኛለን። በመካከለኛ ሞገድም አለን። መካከለኛ መገድ ወይም ሚዲየም ዌብ ላይ በ1431 ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል፣ በአጭር ሞገድ ደግሞ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ እንገኛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ የሙዚቃ ቃና ነው። ተከታዩ ዝግጅት ጽዮን ግርማ ከምሽቱ ምርጥ ምርጥ ጣዕመ ዜማዎች ጋር አብራችሁ ልትቆይ ተሰናድታለች። ቀደም ሲል አዘጋጅታላችሁ ከነበሩ ቅንብሮች አንዱን ለዛሬ ነው። Like the river I've been running Every since It's been a long A long time coming But I know A change gonna come Oh yes it will It's been too hard living And I'm not እንደምሰነበታችሁ የሙዚቃ ቃና አድማጮች፣ ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዝኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዜሙት ነጻነትና ሰብአዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ሕፃናት የመብላት የመልበስ፣ የመማር፣ እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምፃቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያ ላይ ያሰማኋችሁ ኤቼንጅ ኢዝ ጎና ካም የተሰኘው የሳምኮክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳምኮክ ይህን ዘፈን የጻፈውና ያቀነቀነው በ963 ዓ ም ነበር። ዘፈኑ ሳምኮክ ህይወቱ ካለፈ በኋላ በ964 ዓ ም ቢለቀቅም የምን ጊዜም ምርጥ ከሚባሉ አምስት መቶ ዘፈኖች ውስጥ አንዱ ለመሆን በቅቷል። ኤ ቼንጅ ኢዝ ጎና ካም ተጋበዙልኝ። Just like the river I've been running ever since it's been a long a long time coming but I know a change gonna come oh yes it will it's been too hard living but I'm afraid to die Cause I don't know what's up there beyond the sky. It's been a long a long time coming, but I know a change gon' Telling me don't hang around It's been a long, a long time coming But I know a change gonna come Oh, yes it will Say, brother, help me please. please. But he ቼንጅዝ ጎና ከም የሳም ኮክን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣዬ ደግሞ ኢማጂን ይሰኛል። ዘ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢትስ ሶ ሃርድ በተሰኘው አልበሙ ላይ በ1971 ዓ ም በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከአንድ መቶ ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። Imagine. የሬጌን አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምፃዊ ነበር፣ የሬጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው ለሰው ልጆች መብት የሚሟግቱ ሀሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብዝ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። ጌራፕ ስታንዳፕ ቦብ ማርሌ E ማይክል ጃክሰንና የጓደኞቹን ዜማ ዋት ሞር ካን አይ ጊቭ ይሰኛል። በሕይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ1990 ዓ ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዚዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻ ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝደይ ስቲቪ ወንደር በ1981 ዓ ም ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓ ም በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየዓመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሀፒ በርዝዴ እየጋበስኩ የምሰናበታችሁ፣ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደህና እደሩ። ከመሰናባታችን በፊት የማጠቃለያ ዜና እሰማለሁ። 250 የአፍሪካ ህብረት አባላት የኢትዮጵያ ወታደሮች ወደ ደቡባዊቷ ስትራቴጂያዊ የሶማሊያ ከተማ ኪሲማዮ ትናንት አርብ መስፈራቸው ተገለጠ። ከሶማሊያው የቪኦኤ አገልግሎት ጋር ቃለ ምልልስ ያካሄዱት የጁባላንድ አስተዳደር ምክትል ፕሬዚዳንት አብዱል ቃድር ሐጂ መሐመድ ኢትዮጵያውያን ወታደሮች ኪስማዮ መድረሳቸውን አረጋግጠዋል። ደቡብ ኢትዮጵያ ሲዳሞ ዲላ ዩኒቨርሲቲ የደረሰ የእጅ ቦምብ ሁለት ተማሪዎችን ገድሎ ሌሎች ስድስት አቆሰለ። እጅጉ ሽፈራው የተባሉ የከተማዋ ፖሊስ ባለስልጣን ለመንግስታዊው የኢትዮጵያ ዜና አገልግሎት እንዳስታወቁት ከተጎዱት ስድስቱ አራቱ በብርቱ የቆሰሉ ናቸው። በሌላ በኩል ሶማሊያ መዲና ሞቃዲሾ ውስጥ አጥፍቶ ጠፊ ባደረሰው አደጋ ቢያንስ ሁለት ሰዎች መሞታቸው ታውቋል። በኢራን የሚደገፈውን የሁጢ ሽምቅ ተዋጊዎች ቡድን የመን ውስጥ ሲፋለም የነበረው ሳውዲ መራሹ ጣምራ ጦር ባለፈው ወር የተደረሰውና በተደጋጋሚ ሲጣስ የነበረው የተኩስ አቁም ስምምነት ጨርሶ መፍረሱን አስታወቀ። ጠቅላላይ ዜና ማሰማት ፕሮግራማችን በዚያው አበቃ። የተከበራቸውሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ጽዮን ግርማና በሌሎችም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም።